ጥያቄ አስራ ዘጠኝ ነቢዩ ሰለላሁ ዐለይሂ ወሰለም መልእክተኛ ከሆኑ በአስረኛው ዓመት ማን ነበር የሞተው? መልስ አጎታቸው አቡ ጣሊብና ባለቤታቸው ኸዲጃ ረዲያላሁ አንሃ ከዚህ ዓለም በሞት ተለዩ።